ከቅርብ ጊዜ ወዲህ በኢትዮጵያ ሶማሌና በኦሮሞ በሁለቱም ብሔሮች በተቀሰቀሰው ግጭት በተለይ በሐረር እና በጅጅጋ ከተሞች የደረሰውን ጉዳት አስመልክቶ ሁለቱም የፖለቲካ ተቃዋሚ አካላት የመላው ኢትዮጵያ አንድነት ድርጅት መኢአድ እና ሰማያዊ ፓርቲ የአመራር አባላቶቻቸው በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ዙሪያ በአጠነጠነ ጥያቄና መልስም ተከናውኗል። በሚያድ በኩል ከአመራር አባላቱ አቶ አዳነ ጥላሁን ካሰሙት ውስጥ በመቀንጨብ በኢትዮጵያ ሶማሌና በኦሮሚያ ክልል መካከል በተፈጠረው ግጭት በዜጎቻችን ላይ በተወሰደው የጅምላ ግድያ የበርካታ ዜጎች ሞትና ጉዳት ምክንያት ሆኗል በማለት ዘገባቸውን ወቅታዊ በማድረግ ከዘረዘሩት ውስጥ ያሰሙት መስከረም ሁለት ከጠዋቱ አንድ ሰዓት አካባቢ ጅጅጋ ከተማ ከሼክ ኑር ሁሴን ሐረር ኬላ አዲሱ ታይዋን ተብሎ በሚታወቀው ቦታ በግምት ከመቶ ሰባ በላይ የሚሆኑ የኦሮሞ ተወላጆች በረጅም ሎቤድ መኪና ተጭነው ጎጋ ወደሚባል ቦታ ከተወሰዱ በኋላ እስካሁን የት እንደደረሱ አለመታወቁ፣ በአሁኑ ሰዓትም ከቤት ንብረታቸው ተፈናቅለው ሐረርጌ ዞን አማሬሳ መጠለያ ጣቢያ ከተጠለሉ ከሦስት ሺህ አምስት መቶ በላይ ተፈናቃዮች በቂ ምግብና አልባሳት እንዲሁም የመኝታ ፍራሽ ስለማይሰጣቸው በባዶ መጋዘን በደረቅ ወለል ላይ ለመተኛት እንደተገደዱና በምግብና በንጹህ ውሃ እጥረት የተነሳ ህፃናት ለተቅማጥ በሽታ መዳረጋቸውን በማጣራት የሁለቱ ፓርቲዎች ልኡክ በዝርዝር ሪፖርታቸውን አቅርበውልናል። ሁለቱም የፖለቲካ ተቃዋሚ ድርጅቶች በጋራ መግለጫቸው ያተኮሩት በኦሮሞ ተወላጆች ብቻ በመሆኑ በኢትዮጵያ ሶማሌ በኩል ስላለው ባለመጠቀሱ ለቀረበላቸው ጥያቄ ከመያድ ህዝብ ግንኙነቱ እና ከሰማያዊ ፓርቲ አመራር አባል በቀደም ተከተል አቶ ሙሉጌታ በቀለ እና አቶ አበበ አካሉ ምክንያቱን ሲያስረዱ ያሰሙት አብላጫው በሶማሌ ኢትዮጵያ ጅጅጋ አካባቢ ከቦታቸው የተፈናቀሉ የሶማሌ ተወላጆች የሉ። በግጭቱ ህይወታቸው ያለፉ ግን የተወሰኑ የሶማሌ ተወላጆች አሉ። ሐረር ላይ በነበረው የበቀል እርምጃ በአሰቃቂ ግድያ የተገደሉ የሶማሌ ተወላጆች አይወዳይም እንደዚሁ የተወሰኑ የሶማሌ ተወላጆች ጉዳት እንደደረሰባቸው። ነገር ግን በዋናነት ምንድን ነው የታጠቀ ኃይል ምንም በሌለው ማህበረሰብ ላይ ና ምንም በሌላቸው በህፃናትና በሴቶች ላይ ይሰነዝር ስለነበር ነው ያን ለማሳየትና በኦሮሚያ ተወላጆች ላይ የደረሰው ጉዳት እጅግ በርካታ ስለሆነ ከዚህ አንጻር ሚዛናዊ ለማድረግ ነው መነሻ የሆነው ከዛ ከጅጅጋ ስለሆነ ነው። ከዛም ተፈናቅለው ከቤት ንብረታቸው የመጡትም እስከ ሰላሳ ዓመት ድረስ የኖሩ የኦሮሞ ተወላጆች ስለሆኑ እንጂ የሶማሌ ክልል ተወላጆች በዚህ ውስጥ በተፈጠረ የብሔር ግጭት የተጎዳ የለም ማለታችን አይደለም። በሚገባ አለ። ምናልባት በሚቀጥሉት ወቅቶች ምቹ ሁኔታዎች የሚፈጠሩና ወደዛ የምንገባበት ነገር ሰላማዊ መንገድ ካለ ወደ ጅጅጋ ሄደው እውነተኛውን ነገር ማጥራት ተገቢ ነው የሚሆነው ምክንያቱም የሁለቱ ክልል እንትኖች እርስ በርስ እንደሚወነጃጀሉት አለም ጌታቸው ተድላ ኃይለ ጊዮርጊስ ለዶችቬል ራዲዮ ከአዲስ አበባ